ፕሬዚዳንት ዶናልድ ትራምፕ ና የቀድሞ ምክትል ፕሬዚዳንት ጆ ባይደን በተጧጧፈው ና ዘለፋ ጭምር በተለዋወጡበት በትላንቱ ማክሰኞ ምሽት የመጀመሪያው ፕሬዚዳንታዊ ክርክራቸው የፖሊሲ ሀሳቦቻቸውን አቅርበዋል። ክርክሩ የተካሄደው ለምርጫው አምስት ሳምንታት ሲቀሩት ነው። ሶስት የቪኦኤ ዘጋቢዎች ግጭት የተሞላበት ነበር የተባለውን ክርክር አሰናድተውታል። ደረጀ ደስታ እንደሚከተለው ያቀርበዋል። የመላው ዓለም አንድ ሚሊዮን በዩናይትድ ስቴትስ ደግሞ ከ200 ሺህ በላይ ሰዎችን ሕይወት የቀጠፈው የኮቪድ-19 ጉዳይ አንዱ መነጋገሪያ ሆነዋል። የዲሞክራቲክ ፓርቲ ፕሬዝደንታዊ እጩ ጆ ባይደን እንዲህ አሉ። ፕሬዚደንቱ ምንም እቅድ የላቸውም። ምንም ያቀዱት ነገር የለም። ካለፈው የካቲት ጀምሮ ይህ ቀውስ ምን ያክል ከባድ እንደነበረ ያውቁ ነበር። ፕሬዚደንት ትራምፕ ደግሞ በበኩላቸው ለችግሩ የተሳካ ምላሽ እንዲገኝ እያደረጉ መሆናቸውን ሲገልጹ እንዲህ ብለዋል። የሆስፒታል አልባሳትን አቅርበናል። የፊት ጭንብሎችንም አቅርበናል። የመተንፈሻ መሳሪያዎችን ወይም ቬንትሌተሮችን አቅርበናል። እናንተ ብትሆኑ እነዚህን የመተንፈሻ መሳሪያዎች ማቅረብ አትችሉም ነበር። አሁን ደግሞ ለክትባቱ ሳምንታት ብቻ ናቸው የቀሩን። ባይደን ፕሬዚደንት ትራምፕ ለ20 ሚሊዮን አሜሪካውያን የጤና መድህን ይሰጣል ያሉትን ኦባማ ኬር እየተባለ የሚጠራውን ተመጣጣኝ የጤና እንክብካቤ ህግ እንዲቋረጥ ይፈልጋሉ ብለዋል። ፕሬዚደንት ትራምፕ ደግሞ ህጉ ህገ መንግስታዊ አይደለም፣ ለተጠቃሚዎችም አማራጮችን የሚያሳጣ ነው ብለውታል። ባይደን በበኩላቸው እሳቸው በሚያስፋፉት ኦባማ ኬር ስር መራጮች የግላቸውን የጤና መድህን ይዘው መቀጠል ይችላሉ በማለት እንዲህ ብለዋል ይችላሉ ያደርጉታል። በእኔ ቅድ ውስጥም ያሉ ናቸው። ክርክሩ አንዳቸው አንዳቸውን ሳያስጨርሱ ጣልቃ መግባት የበዛበት ነበር። ብዙ ጊዜ ጣልቃ የሚገቡት ፕሬዚደንት ትራምፕ ደግሞ እንዲህ ብለዋል። ኦባማ ኬር ጥሩ አይደለም፣ የተሻለ አድርገነዋል። ትራምፕ፣ ባይደን የሕክምና አገልግሎትን በመውረስ የሕዝብ ማድረግ ይፈልጋሉ በማለት ከሰዋቸዋል። ብርቱ ክርክር የቀሰቀሰው ሌላኛው ነጥብ በቅርቡ የሞቱትን የጠቅላይ ፍርድ ቤት ዳኛ ሩት ባዴር ጊንስበርግን ለመተካት ፕሬዚደንት ትራምፕ ያቀረቧቸው እጩ ነበሩ። ትራምፕ በእጩነት ያቀረቡት ወግ አጥባቂዋን ዳኛ ኤሚ ካኒ ባረትን ሲሆን እጩነታቸውን እንዲጸድቅ የተፈለገው በብዙ ክፍለ ግዛቶች መራጮች ድምፅ መስጠት በጀመሩበት ወቅት ነው። ባይደን የጊኒስበርግ ቦታ መሙላት የሚችለው በሚቀጥለው ህዳር የሚያሸንፈው ሰው ነው በማለት እንዲህ ብለዋል፤ የአሜሪካ ህዝብ የጠቅላይ ፍርድ ቤቱ ዳኛ ማን መሆን እንዳለበት የመወሰን መብት አለው። ፕሬዚደንት ትራምፕ ግን ጊዜው ምንም ይሁን ምን ክፍት የሆነውን ቦታ መሙላት የእሳቸው ኃላፊነት መሆኑን ተናግረዋል። ምርጫውን አሸንፈናል፣ ስለዚህ እሳቸውን ለመምረጥ መብት አለን። የትራምፕ የምረጡኝ ዘመቻ ኃላፊ ቲም ማርታፍ በክርክሩ ውጤት ደስተኛ መሆናቸውን ገልጸው እንደዚህ ብለዋል። ተመልካቾች ያዩት ነገር ቢኖር ፕሬዚደንት ትራምፕ እያንዳንዱን የክርክር እንቅስቃሴ እየተቆጣጠሩ መሆኑን ነው። እኔ እንደሚመስለኝ በአብዛኛው ባይደን ደካማ መሆናቸውንና ዙሪያውን እየተመለከቱ የሚያወያየውን ሰው እርዳታ ሲማጸኑ የተመለከትኩ ይመስለኛል። ተንታኞች ግን በክርክሩ ማንም አሸናፊ አለመሆኑን ይናገራሉ። ከጆርጅ ሜሰን ዩኒቨርሲቲ ጄሚ ሜየር እንዲህ ብለዋል። ባይደን ሲናገሩ ብዙ ጊዜ ለአስር ሀያና ሰላሳ ሰከንዶች ነጥቦቻቸውን ሳያዛንፉ የሚናገሩበት እድል ያገኛሉ ከዚያ በኋላ ግን በየመካከሉ ጣልቃ በሚገቡት ፕሬዚደንት ትራምፕ ንግግራቸውን አሁንም አሁንም ለማቋረጥ ይገደዳሉ። ስለዚህ በዚህ ፕሬዚዳንታዊ ክርክር ማን አሸነፈ ለማለት አይቻልም፣ ምክንያቱም ፕሬዚደንቱ በእርግጠኝነት ምንም አይነት ፕሬዚዳንታዊ ክርክር እንዳይኖር አድርገዋል። ትናንት ምሽት በሪፐብሊካን እጩ ፕሬዚደንት ትራምፕና በዲሞክራቲኩ ተፎካካሪያቸው በቀድሞ ምክትል ፕሬዚደንት ጆ ባይደን መካከል በተካሄደው ክርክር ዙሪያ ያለው አስተያየት በፓርቲዎች ወገንተኝነት የተከፈለ ነው። ይሁን እንጂ የክርክር መድረኩ ሁሉም ያለ ተጠያቂነት እንዳሻቸው የሚናገሩበት የሆነ መምጣቱም ጠንካራ ትችት አስነስቷል። የሪፐብሊካን ፓርቲ ብሔራዊ ኮሚቴ ሊቀመንበር ሮና መክዳንኤል እንዲሁም በትዩት ገጻቸው የሚከተለውን ብለዋል። ለዘጠና ደቂቃ ፕሬዚዳንት ትራምፕ በራስ መተማመን ነበራቸው። ለምን በድጋሚ መመረጥ እንደሚገባቸውም ምክንያታቸውም በሚገባ አቅርቧል። ታክስ እንዲጨመር የሚያደርገውን ስራ የሚያጠፋውንና የማህበረሰቡን የበለጠ ለአደጋ የሚያጋልጠውን የጆ ባይደን ስር ነቀል ፖሊሲዎችን በሚገባ የተቹ ይመስለኛል። ተሰሚነት ያላቸው ዲሞክራቶችም የቀድሞ ምክትል ፕሬዚደንት ጆ ባይደንን የክርክሩ አሸናፊ በማድረግ ፕሬዚደንት ትራምፕ ለሁለተኛ ጊዜ እንዳይመረጡ አሳማኝ ምክንያት ማቅረባቸውን ተናግረዋል። ቀደም ሲል በማጣሪያው ምርጫ የዲሞክራቲክ እጩ ተወዳዳሪ ሆነው ከባይደን ጋር ተፎካካሪ የነበሩት የኒው ጀርሲው ሴኔተር ኮሪ ቡከር በትዊት ገጻቸው ላይ ባሰፈሩት ጽሁፍ የትራምፕን ንግግር ነቅፈዋል። ፕሬዚደንት ትራምፕ የነጭ በላይነትን የሚያራምዱ ወገኖችን በይፋ ማውገዙን ያልተቀበሉ ሲሆን እንዲያውም የእሳቸው ደጋፊዎች እንዲሆኑ መጋበዛቸውን በክርክራቸው አመላክተዋል በማለት የኮነኑት ኮሪ ቡከር እንዲህ ብለዋል ዶናልድ ትራምፕ በቅጥፈታቸው፣ በጎጠኝነታቸው በአደገኛና ግድለሽ አመራራቸው ይህንን አገር አዋርደዋል። ክርክሩን የተከታተሉት በርካታ ሰዎች በሁለቱ እጩዎች መካከል የተካሄደው ክርክር መጫጫህ የበዛበት መሆኑን ተናግረዋል። ከነዚህ አንዷ የሆኑት የዋሽንግተን ፖስት ጋዜጣ የዓለም አቀፍ አስተያየቶች ኤዲተር ካረን አቲሃ ክርክሩን አገራዊ ውርደት ብለውታል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።